ፓርቲዎቹ ዛሬ የተገናኙት በሰነዱ ላይ ከፓርቲዎቻቸው ጋር ተወያይተው ሀሳቦች ይዘው በመቅረብ በሰነዱ ላይ አንቀጽ በአንቀጽ ለመወያየት ነበረም። በዚሁም መሰረት ዛሬ ውይይቱ በሰነዱ ስምና የውይይቱ ዓላማ ምን ይሁን ወይም ግቡ ምን ይሁን በሚል ላይ ውይይት ተደርጓል። የኢራፓ ፕሬዚዳንት አቶ ተሻለ ሰብሮ በሀሳብ መዋጮን በማድረግ በግልም ሁሉም በየመስመሩ አላማን በተመለከተ ይግባልኝ ያሏቸውን ነጥቦች አስቀምጠው ነበረ። ያንን የተበታተነውን ሀሳብ አንድ ላይ ሁሉም ሊያክስ በሚችል በሀገራዊ ላይ አኳያ ያንን ነው ለማስቀመጥ እየሞከር ነው። አሁን ሰፊ ነበረ። ከሰፊ አሁን ወደ አላማዎች ሊካተቱ ይገባል የተባሉት ወደ ባልሳሳት ወደ ስድስት ሰባት የሚሆኑ ሀሳቦች አሉበት። ዋናው ግን አላማው በስፋት የተደጋገ መሆኑና የተበታተን ሀሳብ አንድ ላይ አድርጎ አላማ ምን ይሁን በሚለው ጉባኤው አራተኛ ዙር ጉባኤ ተስማምቶ እሱን ጨርሰናል። ዛሬ የመጀመሪያ ነው። ትልቁ ምዕራፍ እሱ ነበር። የኢዴፓ የስራ አስፈጻሚ ኮሚቴ አባልና የጥናትና ምርምር ኃላፊ አቶ ዋሲሆን ተስፋዬ ነጥቦቹን እንዲህ ዘርዘር በማድረግ ገልጸውልናል። ዓላማዎቹ እንግዲህ ከሰፊ ውይይት በኋላ አራት አምስት የሚሆኑ ዓላማዎችን አስቀምጠናል። አንደኛ በዚህ ድርድር ወቅት የሚነሱ የተለያዩ ሀሳቦችን እንደ ግብዓት በመጠቀም የሚሻሻሉ ሕጎችና ድንጋጌዎች ሁሉ እንዲሻሻሉ ማድረግ የሚለው ስለዚህ ከዚህ ድርድር መጨረሻ በኋላ የድርድሩን ውጤት እንደ ግብዓት ወስደን የሚሻሻሉ ሕጎችም ድንጋጌዎችም ካሉ ማሻሻል ማለት ነው። ይሄ ሕጎች ስንል ሕገ መንግስቱን ጨምሮ ማለት ነው ሕገ መንግስት ማሻሻያዎች ሊታከሉ የሚችሉ ከሆነ እነሱንም ጨምሮ ህጎችና ድንጋጌዎችን ማሻሻል ነው። ሁለተኛው የፓርቲውን የፓርቲዎችን ዲሞክራሲያዊ የእርስ በርስ ግንኙነት በማጠናከር ለሀገራችን ሰላምና ዲሞክራሲ ግዛት የሚኖራቸውን አስተዋጽኦ ማጎልበት ነው። የድርድሩ የመጨረሻ ውጤት የሚሆነው ሶስተኛ፣ ህዝቡ የፖለቲካ ፓርቲዎችን የሚያቀርቡትን አማራጭ ሀሳቦችና ያላቸውን አቋሞች ተገንዝቦ በእውቀትና በመረጃ ላይ ተመስርቶ ለመንቀሳቀስ የሚያስችሉ ምቹ ሁኔታዎችን መፍጠር ነው። አራተኛ ለብሔራዊ መግባባት አስተዋጽኦ ማድረግ። አምስተኛ እና የመጨረሻ ያደረግ ነው፣ የሀገራችን የፖለቲካ ምህዳር ችግሮችን ነቅሶ በማውጣት የምድብለ ፓርቲ ስርዓቱን ማዳበር የሚሉ እነዚህን አምስት ኤሌመንቶች እንደ ግብ አስቀምጦ ቤቱ በስምምነት ወጥቷል። እነዚህ አምስት ኤሌመንቶች ግብ ይሆናሉ ማለት ነው። የድርድሩ ግብ እነዚህ ናቸው ብለን አስቀምጠናል። ፓርቲዎቹ በተቀሩት አንቀጾች ላይ ዝርዝር ውይይት ለማካሄድ ለሚቀጥለው ሐሙስ ቀጠሮ ይዟል። ለዶቸ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም